በአሜሪካ የሲቪል መብቶች ለማስከበር በሚሊዮኖች የተቆጠረ ሕዝብ ያንቀሳቀሱት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጠረ። ኪንግ ከግጭት አልባ ትግል ፍልስፍናቸው አማካይነት ዩናይትድ ስቴትስ የሃያኛው ክፍለ ዘመን ሁለት ታላላቅ ሕጎች የምትደነግግበት ደረጃ ላይ እንደደረሰ ተረድተዋል እንድትደርስ ረድተዋል። አንደኛው የ1964ቱ የሲቪል መብቶች ህግ ሲሆን ሌላው የ1965ቱ የመምረጥ መብት ነው። የቪኦኤው አራሽ አርሳዴ ይሄን የአሜሪካ ሲቪል መብቶች ንቅናቄ መሪ ታሪክ መለስ ብሎ ይቃኛል። መለስ ብሎ ይቃኛል። ቆንጆ ታዬ ለዛሬ የአሜሪካና ህዝቧ ፕሮግራም ይዛዋታለች። ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር የመጨረሻ ጉዞቸውን እንደ አውሮፓውያን አቆጣጠር ሚያዚያ 9 1968 ዓመተ ምሕረት አደረጉ። ጉዞ ወደ ዘላለማዊ እረፍት። ከዚያ ከአምስት ቀናት ቀደም ብሎ ሚያዚያ አራት ቀን ልክ የዛሬ 50 ዓመት መሆኑ ነው። ኪንግ ጀምስ አል ሬ የተባለ ሰው ቴኒሲዋ መንፊስ ከተማ ሎሬን ሞተል በረንዳ ላይ በጥይት መጥቶ ገደላቸው። በኋላም በዚሁ ወንጀል ተፈርዶበታል። የኪንግ አስከሬም በአልባሌ በሁለት በቅሎ ተሳቢ የእርሻ ቁሳቁስ ማጓጓዣ ላይ ተጭኖ ወደ ትውልድ ከተማቸው አትላንታ ሲደርስ ከመቶ ሺህ የሚበልጡ ሰዎች ጎዳናው ዳርና ዳር ተኮልኩለው ተቀብለዋል። በሲቪል መብቶች መብት ተከራካሪው ቀበር ላይ የዘመኑ ስመጥር ሰዎች ተገኝተዋል። ሴኔተር ሮበርት ኬኔዲ፣ በኋላ ፕሬዝደንት የሆኑት ሪቻርድ ኒክሰን፣ የሲቪል መብት ትግል ጓዳቸው የነበሩት ጄሲ ጃክሰን እና ሌሎችም። በ2011 ነሐሴ ወር የማርቲን ሉተር ኪንግ መታሰቢያ ሐውልት ምረቃ ላይ ቄስ ጄሲ ጃክሰን ለቪኦኤ በሰጡት ቃል ያስታውሳሉ። of power, uh, and justice የጥንካሬና የፍትህ የሰላምና የእርቅ ተምሳሌት ናቸው። ነገር ግን እርቀ ሰላም ላይ የደረስነው ነው ከባድ ትግል አካሂደን ነው። ተበተኑ ትዕዛዝ ነው። ይህ ሰልፍ እንዳይቀጥል አላባማ ውስጥ የተካሄደው ትግል በአሜሪካ ደቡባዊ ክፍለ ግዛቶች ጥቁሮች ተነፍገው የኖሩት የመምረጥ መብት እንዲሰጣቸው በመጠየቅ ነበር። ሰልማ ከተማ ውስጥ ፖሊሶች እንደገና በሲቪሎች ላይ የኃይል እርምጃ ወሰዱ። ብላዲ ሰንዴ ደም የተፋሰሰባት ሰንበት ተብሎም ይታወቃል ቀኑ። ሰልማ ውስጥ ተማሪዎች ባካሄዱት የተቃውሞ ሰልፍ ላይ መሪነቱን ይዘው ከነበሩት መካከል አንዱ ኮንግረስማን ጃን ሉዊስ ነበሩ። beating us ወደኛ ይገሰግሱ ጀመር። በዱላ ደበደቡ፣ በፈረሶቻቸው ረጋገጡ፣ አስለቃሽ ጋዝም ረጩብን። አንዱ ፖሊስ እንዳውም በዱላ ጭንቅላት መታኝ። ድልድዩ ላይ ስንደርስ አንጎሌ ላይ በድብድባው በደረሰ ጉዳት ታመንኩ። በጊዜው የነበሩ ተሳታፊ እረ አንድ ሰው ወደ ሐኪም ጋር የሚያደርስልን ልናገኝ እንችላለን ብለው ሲማጸኑ ነበር የተሰሙት። እንደገና ጃምሎስ የምሞት ነበር የመሰለኝ። ሞትን እፊቴ ቆሞ የማየው ነበር የመሰለኝ። በቃ በቴሌቪዥን የታየው የጥቃቱ ትዕይንት በሀገሪቱ ዙሪያ ቁጣ ቀሰቀሰ። ወይ ማለት ይህን ድርድር እኩይ ተግባር መቃወም አስፈላጊ መሆኑን ለዓለም ማሳወቅ አለብን። የመምረጥ መብት መነፈጉ ያመጣቸውን ችግሮች፣ የፖሊሶችን የጭካኔ አድራጎት፣ እነዚህን ሁሉ መቃወም አለብን። ከጥቂት ቀናት በኋላ ዶክተር ኪንግ በብዙ አስር ሺዎች የተቆጠሩ ሰዎችን እየመሩ ከሰልማ ወደ ክፍለ ሀገሯ ዋና ከተማ ወደ ሞንትጎመሪ በሰልፍ እንዲጓዙ በፍርድ ቤት ትዕዛዝ ፈቃድ አገኙ። እንደገና ኮንግረስማን ጃን ሉዊስ ማርቲን ሊጠይቀኝ ሆስፒታል መጣ። እናም እንዲህ አለኝ፣ ጃን ምንም እንዳትጨነቅ፣ ከሰልማ ተነስተን ሞንት ጎመሪ እንደርሳለን። የመምረጥ መብቶች ሕጉን ይጸድቃል አለኝ። የወቅቱ ፕሬዚደንት ሊንደን ጆንሰን የሲቪል መብቶች ሕጉን ፈርመው ከተደነገገ በኋላ አሁን የዶክተር ኪንግ እንቅስቃሴ ስልት የመምረጥ መብቶች ሕጉን ለማጸደቅ እንቅስቃሴ ማካሄድ ላይ አተኮረ። ጄሲ ጃክሰን ያስታውሳሉ። ማቲን በህጋዊ ሂደት የሚያምን ሰው ነበር። በፍርድ ቤት መሟገት ብቻውን የተፋጠነ ውጤት እንደማያመጣ ተገነዘበው። ሙግቱም፣ ሰልፉም፣ ህጉም አስፈላጊ ነበር። ሰፊውን ህዝብ ሰልፍ እንዲወጣ ለማንቀሳቀስ ህዝባዊ እርምጃዎች አስፈላጊ መሆናቸውን፣ የተቃውሞ ሰልፉን የግድ አስፈላጊ ያደረገውን ባህል መቀየር የግድ መሆኑን አምነውበት ነበር። ከሁሉም ዝነኛው ታላቅ ሰልፍ ታዲያ በ1963 ማርች ኦን ዋሽንግተን ወደ ዋሽንግተን እንትመም የተሰኘው ሰልፍ ነበር። ህልም አለኝ፣ አንድ ቀን ይህቺ ሀገር ቀና ብላ እንደምትነሳ፣ ህልም አለኝ። ይህንን የማርቲንን ንግግር ለማዳመጥም በዋሽንግተኑ ታላላቅ ታሪካዊ ሀውልቶች በሚገኝበት ብሔራዊ አደባባይ ላይ በዋሽንግተን ሞል ቁጥሩ ከ250 ሺህ በላይ የሚገመት ህዝብ ወጥቶ ነበር። ህልሙም በባርነት ቀንበር በተያዙ ሰዎች ጀርባ ላይ በተገነባቸው ሀገር ነፃነትና እኩልነት ሰፍነው የማየት ህልም ነበረ። የዶክተር ማርቲን ሉተር ኪንግን የትግል እንቅስቃሴ እየተከታተለ እንዲዘግብ ወደ ቴኔሲዋ ሜምፊስ ከተማ ተልኮ የነበረው የኒውዮርክ ታይምስ ጋዜጠኛ ኤርል ካልድዌል እንዲህ ሲል ያስታውሳል። ኪንግ ያሰቡትና ሊነግሩን የፈለጉት የድሃው ህዝብ ዘመቻ ብለው ስለጠሩት እንቅስቃሴ ነበር። ድሃውን ህዝብ ከመላ ሀገሪቱ አሰባስቤ ወደ ዋሽንግተን ይዤ ይሄዳለው የዩናይትድ ስቴትስ መንግስት ድህነትን በተለይም የጥቁሮችን ድህነት የሚያስወግድ መፍትሄ እስኪያመጣ የመንግስቱ እንቅስቃሴዎች ቀጥ እናደርጋለን። ይህን ነበር ያሉ የሲቪል መብቶች ከበሬታ ህጉ መደንገጉ በራሱ በሺ ዘጠኝ መቶ ስልሳዎቹ በህጉ ዘርፍ ለውጦች አምጥቷል። ተሟጋቾች ግን ተጨባጭ ለውጥ ፈጥኖ እውን እንዳልሆነ ይናገራሉ። እንደገና ጄሲ ጃክሰን እነዚያ አረመናዊ ህጎች እነዚያ የዘር መድሎ ህጎች በመወገዳቸው ዛሬ ሀገራችን ከቀድሞ የተለየችና የተሻለች ሆናለች። የማህበራዊ ኑሮ ልዩነቱን አጥብቦታልና፣ ምጣኔ ሀብታዊ ልዩነቶችን በተመለከተ ግን ነጻ ነን። ነገር ግን ሙሉ እኩልነት ላይ አይደለንም። የማርቲን ሉተር ኪንግ ጁኒየር የሰላማዊ ተቃውሞ ስልት ዛሬም ህያው ነው። በቅርቡ ለህይወታችን እንሰለፍ ማርች ፎር አውር ላይቭስ በሚል መሪ ቃል ዋሽንግተን ላይ በተካሄደው ሰልፍ የታየውም ይኸው ነው። የመሳሪያ ቁጥጥር እርምጃዎች እንዲወሰዱ በተካሄደው ሰልፍ ላይ ቁጥሩ ወደ 800 ሺህ የሚጠጋ ህዝብ ተሳታፊ እንደነበረ ተገምቷል። አንዲቱ የሰላማዊ ተቃውሞ መሪ የማርቲን የልጅ ልጅ ነች፣ ዮላንዳ ሩኔ ኪንግ አያቴ አራቱ ትናንሽ ልጆቻቸው በባህሪያቸው እንጂ በቆዳ ቀለማቸው የማይመዘኑበት ቀን እንዲመጣ ህልም ነበራቸው። ማርቲን ሉተር ኪንግ ለእኩልነት ስላካሄዱት ሰላማዊ ዘመቻ በ1968 በነፍሰ ገዳይ ጥይት ከመገደላቸው ቀደም ብሎ የኖቤል የሰላም ሽልማት ተሰጥቷቸዋል። በመላዋ ዩናይትድ ስቴትስ ከመቶ በላይ ትምህርት ቤቶች ከ ዘጠኝ መቶ በላይ ጎዳናዎች በስማቸው ተሰይመውላቸዋል። Can you tell me where